ዊንሰል ካስል ከብሪታንያ ዋና ከተማ ለንደን በ22 ማይል ርቀት ላይ የሚገኝ ነው። ከ11ኛው ክፍለ ዘመን ጀምሮ ከሄንሪ መጀመሪያው ጀምሮ ማለት ነው። የነገስታት መቀመጫ ቤተ መንግስት ነው። ከዛሬ ጀምሮ የሰሴክስ ደክ ና ዶች ተብለው የሚጠሩት የዛሬዎቹ ሙሽሮች አሜሪካዊቷ ሜጋን ማርክል ና ልዑል ሄሪ ዛሬ ጋብቻቸውን የፈጸሙበት የቅዱስ ጊዮርጊስ ቤተ ክርስቲያን በ1528 እንደ አውሮፓውያን አቆጣጠር የተመሰረተ ነው። ሰርጉ 27 ሚሊየን የእንግሊዝ ፓውንድ ያወጣ ሲሆን ወጪው በንግስቲቷ የተሸፈነ ነው። የብሪታንያ መንግስት ለጸጥታና ጥበቃ ሰላሳ ሚሊዮን የእንግሊዝ ፓውንድ ወጪ አውጥቷል። ይህ የግብር ከፋይ ገንዘብ ለዚህ ዝግጅት ብቻ መውጣቱ ያበሳጫቸው እንግሊዛውያን ሰላሳ ሺህ ፊርማ በማሰባሰብ ተቃውሟቸውን ለፓርላማ አስገብተዋል። እጅግ ዘመናዊ የንጉሳውያን ጋብቻ የታየበት የዛሬው የሰርግ ስነ ስርዓት ወጋ አጥባቂውን ባህላዊ የንጉሳውያን ቤተሰብ የሰርግ ስርዓት እምብዛም የተከተለ አልነበረም። በንጉሳውያን ቤተሰብ ዘንድ ወንድ ሙሽራ ቀለበት አያስርም። ሄሪ ቀለበት በምርጫው እንደ ማንኛውም ሰው አስሯል። በሰርጉ ላይ ተጋባዥ የነበሩት ሰው ሰዎች በአንድ ወይም በሌላ መልኩ በቀጥታ ከሁለቱ ሙሽሮች ጋር ግንኙነት ያላቸው ናቸው። ማንኛውም የፖለቲካ ባለስልጣን ከተመረጡ ስድስት መቶ እንግዶች መካከል አልተካተተም። አንድ ሺ ሁለት መቶ ሰዎች በመልካም ስራቸው ማህበረሰቡን የሚያገለግሉ የበጎ ሰናይ ድርጅቶች ሰርጉን እንዲታደሙ ከተመረጡት መካከል ናቸው። የሚገን ማርክል አባት በጤና መታወክ ምክንያት በሰርጓ ለመታደማቸው ከተነገረ በኋላ ሙሽሪት ከናቷ ጋር በመመካከር የባለቤቱ አባት ልዑል ቻርልስ በአዳራሽ ውስጥ በናፍቆት ወደሚጠብቃት ሃሪ አድርሰዋታል። ብዙዎች ይህንን ባለመደገፍ የየራሳቸውን ሀሳብ ሲሰጡ ቢደመጡም ሙሽሪት የራሷ ቀን የሚያስደስታትን በማድረጓ ፍጹም የተለየችና አቋማ የጸናች እንደሚያደርጋት ተናግረዋል። የሜገን ቀለበት በልዑል ሄሪ ምርጫና ዲዛይን የተሰራ ሲሆን እናቱን ልዕልት ዲያናን በመካከላቸው ዘውትር ትኖር ዘንድ ዳይመንዶቹ ከእናቱ ጌጣጌጦች ተመርጠው እየተካተቱ እንደሆኑ ተናግረዋል። እነኚሁ ዘመናዊ ሙሽሮች የሰርግ ስጦታቸውን ለተመረጡ ሰባት የግብረሰናይ ድርጅቶች ሰጥተዋል። ከዛሬ ሰላሳ ስድስት ዓመት በፊት ጥቁርና ነጭ በህጋ ሰብዓዊ መንገድ ጋብቻ መፈጸም የማይችሉባት ሀገር ብሪታንያ አሁን በንጉሳውያን ቤተሰብ ዘንድ ጥቁር መቀላቀሉ በደስታ ያስለቀሰና ያስደመመ ሲሆን፣ በአንጻሩ ደግሞ ግድ ያልሰጣቸውና የዘውድ ባህሉ እንዲፈርስ የሚፈልጉም ነበሩ። ለዶች ቬሌ ራዲዮ፣ ሀና ደምሴ ለንደን።